በጎርጎሪዮሱ አላቂ ዓመት ኢትዮጵያ በአጓ ደንብ ተጠቃሚነት 300 ሚሊዮን ዶላር ግድም የሚገመት ምርት ወደ አሜሪካ መላኳና ላኪ ኢንዱስትሪዎቹ ወደ 200000 ሰራተኞች መቅጠራቸውን የፎሬን ፖሊሲ ሰሞነኛ እትም ያሳያል። በኢንዱስትሪ ፓርኮች በሐዋሳ ብቻ 95 በመቶውን ድርሻ ሴት ተቀጣሪዎች እንደሚይዙትም ይወሳል። የፖለቲካል ኢኮኖሚ ተንታኝ አቶ ሸዋ ፈራው ሽታሁን የአጓ እድል የምታጠፍ ከሆነ በእነዚህ ሰራተኞች ላይ የሚያሳድረው ተጽዕኖ ግልጽ መሆኑ አያጠያይቅም ይላሉ። የሚቀደር ትምህርቶች አሉ። ኤክስፖርት የሚደረጉት ወደዚህ አገር ነው ነው እና የታክስ ፎይታ እና ቅነሳ አለ። ወደ አሜሪካ ሲላክ የአጎዋ ተጠቃሚ ለመሆን ከሚቀመጡ ቅድመ ሁኔታዎች አንዱ የሰብአዊ መብቶች አጠባበቅ ደረጃ ነው። የምጣኔ ሀብት ባለሙያና ተንታኝ ፕሮፌሰር አለማየሁ ገዳ ግን በዚህ ሀሳብ ከማይስማሙት ናቸው ተጠቃሚ ከሆን ካልተፈሳት ከአስር እስከ አስራ አምስት አመት ሳይሆን አይቀርም። ኢህአዴግ በነበረ ጊዜ በጣም ብዙ የሰብዓዊ መብት ጥሰት ነበረ፣ ያኔ ማቆም ይችሉ ነበር። ያ አይመስለኝም፣ ምክንያቱም ከአዲሱ መንግስት ጋር ስላልተስማሙ ይመስለኛል። እሱ ልበለው አንድ ነጥብ። ሁለተኛ እንዴት ነው የሚጎዱት? እንዳልከው በኢንዱስትሪ ፓርኮች ውስጥ ያሉ የጨርቃጨርቅ ካምፓኒዎች የሚሸጡት ውጭ ማርኬት፣ ለአሜሪካ አንደኛው ማርኬት የአገዋ ተጠቃሚዎች ናቸው። ኢንዱስትሪያል ፓርኮች ደግሞ ብዙ ሰራተኛ ይቀጥራሉ። በውጭ ንግድ አንጻር ስታየው ያን ያህል ብዙ አይደለም። ጠቅላላ ቴክስታይል ሀገሪቷ የሚሸጥ ከጠቅላላዎች ኤክስፖርቱ አሰቃሻል። ስለዚህ ያን ያህል በኤክስፖርት ላይ ተጽዕኖ አያመጣም። ግን ዋና ተጽዕኖ የሚያመጣው ምንድን ነው? ለምሳሌ በአዋሳጭ አሳጫት ምናምን አይነት ብትወስድ እስከ ዘጠና ፐርሰንት የሚሆን ምርታቸውን እዛ ነው የሚሸጡት። መሸጥ ካልቻሉ እና ከተዘርቡ በሱ የሚቀጠሩ በሺዎች የሚቆጠሩ ሰዎች አሉ እነሱ ስራ ሊያጡ ይችላሉ ማለት። እነዚህ ደግሞ በብዛት ታያቸው በጣም ችግረኛ የሆኑ በብዛት ሴቶች የሆኑ እና ደሞዛቸው አንድ ሁለት አመት ጥናት አድርጌ፣ አንድ ሺ ሁለት መቶ አንድ ሶስት መቶ ብር በወር የሚያገኙ ሰዎች ናቸው። እነዚህ ሰዎች ይጎዳሉ ብዬ መናገር ይችላል። አገዋ ከመጀመሪያውም የተሳሳቴ ፖሊሲ አንዱ ማሳያ ነው የሚሉት የፖለቲካል ኢኮኖሚ ተንታኝ አቶ ሸዋ ፈራው ሽታሁን የመፍትሄ ሀሳባቸውን ሲያስቀምጡ ፖሊሲያችን የውጪ ጥገኛ እንዲሆን ሳይሆን ራሱን እንዲችል ነው መደረግ የነበረበት። ለምን በራሳችን እጅ ባለን ሀብት ብናለማው ሞሮሌት አንጎዳም፣ ከነሱ ጥገኝነት እንትናለለን አግሪካልቸር ፕሮዳክት የምናመርት ቢሆን ወደ እስያ፣ ወደ አንዳንድ አውሮፓ ሀገራት ሊበራል ወደ ሆኑቱ ኤክስፖርት በማድረግ ወደ አረብ ሀገራት ኤክስፖርት በማለት ልንጠቀም ስ ነበረ። የራሳችን ፍጆታ ሟልተ ማለት ነው። ጉዳቱማ ከባድ ነው። መጀመሪያውኑ አታች አርገው እነሱ የወለፍ ብድር ይሰጡሃል፣ ማበረታቻ ይሰጡሃል። በማንኪያ ይሰጡና በአካፋ ነው የሚወስ እና ብድርና እርዳታ የሉ በጣም ጦሱ ከነሱ ሲስተም ጋር ነው የሚያዩ ሰው መጀመሪያ ሆኑ ግብርናችን ላይ አነስተኛ ማሽነሮችን እየገዛን ገበሬያችንን በደንብ እና እናበረታታ ሰፊሽንት የሆነ አገር ይኖርን እና ጉልበት ሲኖሮች ደግሞ አንተ ሚሊተሪ ኃይል ታጠናክራለህ። ከዛ በኋላ ተፈሪ ትሆናለህ። ፕሮፌሰር አለማየሁ ገዳ በኢንዱስትሪ ፓርኮች በርካታ የሰው ኃይልን አቅፎ ለሚመረተው ምርት አማራጭ ገበያ መፈለግ ነው መፍትሄው ባይ ናቸው። ሻጮቹ ማናቸው ብለህ ስታይ በብዛት ከውጭ የመጡ ኢንቨስተሮች ናቸው። ኢቨን የአሜሪካ ካምፓኒዎችም አሉ። ኢንዲያ ካምፓኒዎች አሉ። የ የሚዲያ ኮምፓኒ ከአለም የመጡ ናቸው። ስለዚህ እነዚህ ሰዎች እንደ ኢንቨስተር ይጎዳሉ፣ ምንም ጥያቄ፣ አንድ ሁለት፣ ተቀጣሪዎቹ ይጎዳሉ። መንግስት ምን ማድረግ ይችላል? ባጭር ጊዜ ከባድ ነው እንጂ ዳይቨርት ማድረግ ይቻላል። ወደ ሌላ አዝማሚያም ስታየው ስልሳ ፐርሰንት የሚሄዱ ኤክስፖርታችን ወደ ኤዥያ ሄደው፣ ስለዚህ ያንን ትሬንድ አንድ ጊዜ እንዲመለወጥ አልችልም። ብዙ ካምፓኒዎችም በተለይ የውጭ ካምፓኒዎች የሚመጡት ይህን ለመጠቀም ብለው ነው። አፍሪካ ውስጥ በአጠቃላይ ወደ ሀገር ውስጥ ወደ አፍሪካና ወደ ኤዥያ ለመቀየ የሚታይ አንድ አማራጭ። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።